አቶ ጋሻው አንለይ እንቶ ነቢዩ መላኮ፣ እንደሚታወቀው ሰሞኑን ማክሰኞ ማርች አስር አቶ ተገኝ ተካ በሜልበርን አውስትራሊያ ውስጥ ታዋቂ የነበሩ የማህበረሰብ አባል ከዚህ ዓለም በሞት ተለይተዋል። በቅድሚያ አቶ ጋሻው ከእርሶ ጋር አቶ ተገኝ መልካም የስደት ወዳጆ ነበሩ። ጅቡቲ ስደት ላይ እንዴት ተገናኛችሁ? እንዴት ተዋወቃችሁ? የጅቡቲ ህይወታችሁ ምን ይመስል ነበር? ጅቡቲ የተገናኘ ነው። ያው እሱም በሜሶ ነው የተወለደው ሀረር አካባቢ እኔ ከአዲስ አበባ ነው የሄድኩት ማቀድሞ እንደገባ በላቀም ይመስለኛል እኔ ቀድሜ ነው የገባሁት እሱ አንድ አመት አካባቢ ቆይቶ ነው የመጣው እኔ ሰማንያ አንድ አውሮፓ አካባቢ ስገባ እሱ ወደ ሰማንያ ሁለት አካባቢ የገባ መሰለኝ ወደ ጅቡቲ ለስደት ጅቡቲ በምናደርገው የኑሮ ሁኔታ ነው እንግዲህ በአጋጣሚ የተገናኘ ነው ያው ስደተኛው በአንድ አካባቢ የስራ ሁኔታ እንቅስቃሴው ለኑሮ የምታደርገው መሯሯጥ ያገናኛል። በዛ ምክንያት ነው የተገናኘ ነው። ከዛ በኋላ እንግዲህ አብረን ነው እያሳለፍ ነው ኑሯችን። ያው የስደተኛ ሁኔታ እንግዲህ የደረሰበት ያውቃል። በተባበሩት መንግስታት፣ ዩናይትድ ኔሽን ዝምቅና እስከምታገኝ ድረስ በራሴ የጥሯሯጥ ነው ምስኖረው በዚያ ሩጫ ላይ ነው የተገናኘ ነው። ጅቡቲ ስደት ህይወታችሁ ምን ይመስል ነበር? በዛ ውስጥ ምን የሚያስታውሱት ትውስታ አለት በስደት ህይወቶ ውስጥ ከአቶ ተገኝ ተካ ጋር? አቶ ተገኝ ተካን በተለይ የማስታውሰው በጣም ይሯሯጥ የነበረ ከሁሉም ሰው ጋር፣ ከስደተኞች ብቻ አልነበረም። ከሀገሩ ነዋሪ ጋር በመግባባት ይታወቅ ነበረ። ለሁላችንም ይጠቅመን የነበረው ቋንቋም ስለሚያውቅ ሶማሊኛ ያውቃል፣ ኦሮምኛ ያውቃል እና እነሱን መስሎ የመኖር አይነት ሁኔታ በጣም በጣም ፈጣንና አክቲቭ የሆነ ሰው ስለነበረ ለሁላችንም ይጠቅመን ነበረ። ቋንቋውን እንጠቀምበት ነበር ስለሚችል ማለት ነው። እና በዛ አካባቢ በተለይ እነሱን ቋንቋ የሚችል ከሆነ እንደራሳቸው ዜጋ ነው የሚቆጥሩ። ያን አስመልክቶ በሁላችን ላይ ቋንቋ በማንችለው ሰዎች ለአንዳንድ ተጽዕኖዎች ነበሩ። እንደ ስሩ ሁሉ ሁኔታ የሚያጋጥመን ሁኔታ አለ ግን ቋንቋውን ስለሚችል ተጠቅመን ሁሉ ያን ሁሉ ለማምለጥ የሚችልበት አይነት ሁኔታ ነበረ። ከዚያ አልፎ ተርፎ ኑሯችን ስናካሄድ ያበለት ለት ኑሯችን ስንቀጥል እሱ ብዙ ቦታ ስራዎችን ያገኛል። ቋንቋ ስለሚችል ተቀጥሮ ይሰራል። የራሱን ስራም ያካሄዳል። የራሱን ብዝነስም ያካሄዳል። እንደ ትኩትና በሽተብ የመሳሰሉ ነገሮች ሁሉ በመሸጥ እንደነሱ ሆኖ ያገለግል ነበር። እና በዛ በዛ ሁሉ ይጠቅመን ነበር ያ እንግዲህ ትልቁ የምናስታውሰው በእንደዚህ አይነት ሁኔታ ነው። ከዚህ በተረፈ ግን ያው በተባበሩት መንግስታት አካባቢ በምናደርገው ቁና ለማግኘት በምናደርገው ሩጫ ከፍተኛ አስተዋጽኦ ያደርግ ነበረ። የሀገሩ ነዋሪ ነበረ፣ ተቀጥሮ ይሰራ የነበረው በዛ መልክ። እነሱን በማነጋገርም እንደዚሁ ትልቅ አስተዋጽኦ ያደርግ ነበረ። ሌሎች አዳዲስ ስደተኞችም ሲመጡ ቀደም ብለን የመጣን ሰዎች በምናደርጋቸው አንዳንድ እርዳታ ሁኔታዎች እሱ ከፍተኛውን አስተዋጽኦ ያደርግ እንደነበረ አስታውሳል። ወደ አውስትራሊያ መቼ የመጣችሁ? በአውስትራሊያ ህይወታችሁ ውስጥስ ጓደኝነታችሁ እንደምን ነበር? ከአቶ ተገኝጋ ከአቶ ተገኝጋ በአጋጣሚ እኛ እዚህ ስንመጣ በጠቅላላ ሀያ ሶስት አዳልት እና ሁለት ህጻናቶች ናቸው ሀያ አምስት በጠቅላላ የመጣ ነው። ከእኛ በፊት በግሩፕ የመጣ ከካይሮ አስር አስራ አምስት ሚሊዮን ሰዎች ነበሩ። እኛ ሁለተኛው ነው እንግዲህ አፍሪካን ረፍሪጅ ስደተኞች አውስትራሊያ ስንመጣ በግሩፕ ሁለተኛው መሆናችን ነበር። አስራ ዘጠኝ መቶ ሰማንያ አምስት በአውሮፓውያን አቆጣጠር የገባ ነው እና ተገኝ ከእኛ ጋር አብሮን የገባ ያው ሌሎችም አሉን፣ ቆጣጠቅ የመሳሰሉ አሉ። ግን ሀያ አምስታችን አንድ ላይ ስንገባ አቶ ተገኝ ከኛ ጋር ነበር የገባ። በአስራ ዘጠኝ መቶ ሰማንያ አምስት አመት ነው። ከዛን ጊዜ ጀምሮ ነው እንግዲህ እስካሁን አብረን የቆየን። በጠቅላላ ሲደመር አመቱን ወደ ሰላሳ አምስት አመት መሆኑ ነው። በሀገራችን እድሜ ኦልሞስት የአንድ ሰው እድሜ ለመሆን ምንም የጋራው ነገር የለም። ምን አይነት አስተዋጽኦዎችን ያበረክተዋል በማህበረሰብ ውስጥ ባላቸው እንቅስቃሴ ታዋቂ ናቸው። ጉልህ ሚናቸው ብለው የሚሉት ለኢትዮጵያውያን ማህበረሰብ ምን ምን ያበረክቷችሁ አስተዋጽኦ ናቸው። አሁን በህይወት ከሄዱ በኋላ ሊዘከሩበት ይሄ መልካም በጎ ግብራቸው ነው ተብሎ በሰው አእምሮ ሊቀመጡ ይገባቸዋል የሚሉት በኢትዮጵያን ዘንድ የመጀመሪያውን ኦልሞስት የመጀመሪያ ጀኔሬሽን እንደመሆናችን መጠን የመጀመሪያ ተግባራችን የራሳችን ኑሮ እንዴት መመስረት እንዳለብን ነው። ከዛ በመቀጠልም በጋራ ምን አይነት ሁኔታዎች እንፍጠር ከሚል አኳያ ነው ስንሯራጥ የነበረው መጀመሪያ በአስራ ዘጠኝ ሰማንያ አምስት እና ሰማንያ ስድስት አካባቢ በዛ ደረጃ አቶ ተገኝ የራሱ ኑሮ ከመመስረት አኳያ እንዳልኩ ሶማሊኛ፣ ኦሮምኛ፣ አማርኛ ባሻገር እንግሊዝኛም ያው ፈጣን ነው ይችላል። በዛ አኳያ ስራዎችን እንደዚሁ በዛን ዘመናቸው ሁሉም ስራ ማግኘት ሁኔታ በጣም ቻል ነበረ። እንደውም በየቀኑ ስራ መቀየር ይቻላል ከተሻለ ማለት ነው በዛን ሰዓት። እሱም ከዛ ጊዜ ጀምሮ በስራ አለም ላይ ኖረ። በማህበራዊ ህይወታችን ምንም እንኳ ትንሽ ብንሆን፣ ማህበራችን ከመመስረት አኳያም አቶ ተገኝ ከፍተኛ ሚና ተጫውተዋል ማለት ይችላለው በአስራ ዘጠኝ ሰማንያ ስድስት የኢትዮጵያ ማህበረሰብ ማህበር ስንመሰረት። አንዱ አቶ ተገኝ ነው። በዛን ሰዓት ያው እሱም የራሱን ድርሻ አበርክቷል። ከዛ በመቀጠል ማህበሩ በዛን ጊዜ ተጀምሮ እስከ መጨረሻው፣ እስከ አሁኑ ሰዓት ህይወቱ እስካረፍበት ሰዓት ድረስ ከኮሚኒቲ ተለይቶ አቅም ባለን አቅም እንግዲህ ከራሳችን ኑሮ ጋራ በፈሯሯጥ ማህበሩን መስሰብ መስርሰን ከማህበሩ ዙሪያ አኳያ ስፖርትም ስንጀምር በራሳችን ጉልበት የተመሰረተ ነው ስፖርት ራሱ አሁን በተለያየ ሁኔታዎች ላይ የሚገኝ ቢሆንም በዛም ሰዓት ራሳችን ነበር በመጫወት ቸርች የሚባል ነገር በዛም ሰዓት አልነበረም። ሰንደይ ሰንደይ እየተገናኘን ራሳችን በስፖርት እያዳበን ኳስ እየተጫወትን እየሮጥ ጊዜያችን ስናሳልፍ አንዱ አቶ ተገኝ ነበረ። አብሮ ከጎናችን የስፖርት ማህበር አቋቋም በኮሚኒቲ ስር የስፖርት ንስ ኮሚቴ ስናቋቋም በዛም ላይ ከፍተኛ አስተዋጽኦ አድርጓል። ከዛ በመቀጠልም የኢትዮጵያ ኦርቶዶክስ ቸርች ስናቋቁምም በዛን ሰዓት ባይሆን ቀስ ብሎ አመታት የፈጀ ቢሆንም ስናቋቁም አቶ ተገኝም እንደዚህ ምና ተጫውተዋል። በአጠቃላይ በኮሚኒቲ እንቅስቃሴ ላይ ኮሚኒቲ ጠነከረም ደከመም አብሮ አስተዋጽኦን በማንኛውም ስራ ላይ ስታስቀምጠው የሚሰራ ወንድማችን ነበር። አቶ ነቢዩ፣ ከእርሶም ጋር እንደዚሁ አቶ ተገኝ አብረው በተለያዩ መስኮች ተሰማርተው በማህበረሰባዊ እንቅስቃሴዎች ውስጥ በአገር ፍቅርም ትግሎች ውስጥ እንደዚሁ አብራችሁ ሰርታችኋል። አቶ ተገኝ ተካ ምን አይነት ሰው ነበሩ? በምን አይነት እንቅስቃሴዎች ውስጥ ውስጥ ነበር አብራችሁ ትሰሩ የነበረው? እንደምን ስተዋወቃችሁ? አመሰግናለሁ አቶ ካሳሁን። እንግዲህ አቶ ተገኝን የማውቀው ከሁለት ሺ አስር ጀምሮ ነው በፈረንጅ አቆጣጠር። ያም በቀደም ሲል በሜልበርን በሚኖሩ ታጋዮች የተቋቋመ የሜልበርን ድምፅ ኮሚቴ የሚባል ኮሚቴ ነበር። ያ በትኩም ዙሪያ የሚንቀሳቀስ ነው። በእሱ አማካኝነት ዶክተር ብርሃኑ ነጋን ወደ ሜልበርን አስመጥተው ነበር። ትዝ ይለኛል ጃንዋሪ ሁለት ቀን ነበር አንድ ትልቅ ህዝባዊ ስብሰባ የተካሄደው እና እሱ አንድ አስተባባሪ ከመድረክ መሪዎቹ አንዱ እሱ ነበረ። እዛ ላይ ነው እኔ የማቀው እንግዲህ ሜልበርን ግንቦት ሰባትም ያኔ ነው የተመሰረተው፣ እና እሱም የመጀመሪያው አባል ነበር። ከዛን ጊዜ ጀምሮ የግንቦት ሰባት ሰብሳቢ ሆኜ አገልግ ያለውኝ ሁሉን ነገር እኔ ነኝ የማቀው። እስከ ዛሬ ድረስ አለ እሱ በእጁ የፈረመበት የአባልነት ፎርም የሞላ ፎርም ማለት ነው። እና ከዛ ጊዜ ጀምሮ ነው የማቀው። እንግዲህ ተገኝ በእውነት ለመናገር የአባልነት ግዴታውን በመወጣት የሚፈልግበትን የገንዘብ መዋጮው ድጋፍ በመስጠት የረዳ ነው። ከዛም አልፎ አባላትን በመመልመል ሆነ በማስተባበር የረዳ ሰው ነው። ብዙ ስራ ሰርቷል በግንቦት ሰባት አባልነቱም። ከዛም በአቡድ አርበኞች ግንቦት ሰባትን ስንቀላቀል እንደዚሁ በተለያየ መልክ ድጋፍ ያደርግልን የነበረ ነው። በአባላት ዘንድ በብዙ ይታወቃል። የኮርሱም መላበሉ ነበረ ያኔ እና መላበሉ ነው። እኔ እንደውም ሳስበው ብዙ ጊዜ መላ የመፍጠር የመታገል ስሜቱን ነው የሚታየኝ። ከኮርሱሙ አንስቶ የነበረው ባህሪ ሰውን የማስተባበር የመታገል፣ ነጻ እንውጣ ማለት የመቀስቀስ ሁኔታውን ሳስበው ሪሊ ከስሙ ጀምሮ የሚደንቀኝ ሰው ነው። በዚህ በአባልነት ብቻ ሳይሆን ተገኝ በማንኛውም መስክ ነው የሚታገለው። በፓልቶክ ራሱ የኢትዮጵያ ከረንት አፌር የሚል ነበረ። ከረንት አፌር ነበረን ያኔ የመወያያ ፓልቶክ መድረክ ነው። በዛ ላይም እንደዚሁ መላበሉ ነው የኮርስሙ መላበሉ በሚል ቅስቀሳ ያደርግ ነበረ። እና ዘላለም ይታገል የነበረው ለለውጥ ለዲሞክራሲ ነው። ምናልባት ይሄ ከውስጡ ፈንቅሎ የሚወጣ ስሜት ያለ ይመስለኛል። ለምን የተሰደደበት ብዙ የተሰቃየበት ስለሆነ የሀገሩ ሁኔታ ከማንም ከምንም ነገር በላይ ቅድሚያ የሚሰጠው እና የሚያንገበግበው እንደሆነ ነው እኔ የሚሰማኝ። ስራው በሙሉ ይሄንን የሚያመላክት ነው። ሌላም በዚህ በትግሉ ዙሪያ አርበኞች ግንቦት ሰባትም ሆነን የተለያዩ እንግዶችን ጠርተናል። ለምሳሌ የአብይ ግንቦት ሰባት የህዝብ ግንኙነት ኃላፊ የነበረው አቶ አበበ መቃለ በመጣበት ጊዜ ከፍተኛውን ማስተባበር ስራ የሰራ ነው። በጨረታም ገንዘብ በማስተባበርም እንደዚሁ የሰራ ነው። ማንኛውም የገንዘብ እርዳታ የማሰባሰብ ሁኔታ በሚደረግበት ጊዜ እሱ የማያልፍበት የለም። በከፍተኛ ተሳትፎ ነው የሚያሳየው። ከዚህም አልፎ የተለያዩ ቶምቦላዎች እና ካርዶች እንደዚህ በሚሸጡበት ጊዜ ዋናው እሱ ነው። ሰዎችን በማስተባበር እንዲገዙ በማድረግ የሚሳተፍ ነው። ራሱም የሚገዛ ነው። በእውነት በገንዘቡና በእውቀቱ በጉልበቱ ለዚህ አብዮት ለዚህ ለውጥ ከፍተኛ መስዋዕትነት የከፈለ ነው ብል በእውነት ማጋነን አይሆንም። በተለይ አብዛኛው ሰው እርግፍ አድርጎ ትቶ ነገሩን በሙሉ ትቶ ባለበት ወቅት እሱ ያንቀሳቀስ የነበረ ነው። ከሀገራችን ሌላ ምንም ተስፋ የለን ልሰው ነው። እንግዲህ አቶ ተገኝ በዚህ ብቻ ሳይሆንም ኢሳትን በተመለከተ እንደዚሁ ከፍተኛ አስተዋጽኦ ያደረገ ነው። አሁንም ሜልበርን የዲሞክራሲ ድጋፍ ኮሚቴ አባል ነበር። እሱም ያው መስራችና አባል ነው። በዛ አማካኝነት የመጀመሪያውን የገንዘብ ማሰባሰቢያ ያካሄደው አንድ እሱ ነው። በድጋፍ ኮሚቴው አማካኝነት ትልቅ የገቢ ማሰባሰቢያ ተደርጓል። ያንንም ካስተባበሩት ሰዎች አንዱ እሱ ነው እና ኢሳትን ገና ከመጀመሪያው ይረዳ ነው። ከመጨረሻው ድረስ በክሬዲት ካርድ ሲረዳ የነበረ ነው። ከዛም አልፎ በማናቸውም እስካሁን በመጡ የፈንድ ሬይዚንግ ፕሮግራሞች በሙሉ የተሳተፈ ነው። ሆነ ለመናገር እንግዲህ ከመጀመሪያው ፈንድ ሬይዚንግ ጀምሮ ከዛ በኋላ የመጡትን አቶ ታማኝ ሲመጡ፣ ሻምበል በላይ ሲመጣ፣ ጋዜጠኛ ፈወርቅ ሲመጣ፣ ጋዜጠኛ መሳሰቢያ ቀጠላ በመጣች ጊዜ፣ ሲሳይ አጌና፣ አበበ ገላው ወዘተ እነዚህ በሙሉ ሲመጡ እሱ ነው የመድረክ መሪው እና ለኢሳት ትልቅ ባለውለታ ነው ብል ማጋነን አይሆንም። በጣም ብዙ የረዳ ነው። ብዙ የረዳ ነው። በዚ በአጠቃላይ ህይወቱ በትግል የተሞላ ነው። አሁንም አሁንም በመጨረሻ ጊዜው እንኳን አቶ ተገኝ በህይወቱ ሲመኝ የነበረውን ለውጥ አይቶ ነው ያለፈው። ያም በእነት ደመር የህዝባዊ ስብሰባ ላይ ዋና አጋፋሪ ነበር። እሱ የነፃነት ጎህ መቅደዱን በአይኑ አይቷል። አሳላፊ ነበር ማለት እችላለሁኝ። እና እዛ ላይ የተናገራቸው ነገሮች አሉ። ከአሁን በኋላ ወደኋላ አንልም ለቪዲዮ ብዙ ተለቋል። እንኳን ለመደመር አበቃን። መደመር በመራራቅ አሁንም አንድ ላይ እንሰባሰብ፣ እንደመር፣ እንደመር። በአንድ ወቅት ደቅ ነው የተባለ ባንዲራ እስቲ ከፍ አድርጉት። እንኳን ከደላላባሉ ተቃዋቢነት ለደጋትነት አበቃን። እንኳን አበቃን ከቧኋላ ወደት ሊጆር በኋላ በምንም ታምር ላንመለስ የኢትዮጵያ ልጆች ቃል ገብተዋል። እና በእውነት ይህንን በትግል አልፎ የሚመኘውን ዲሞክራሲያዊ ነጻነት አይቶ በኢትዮጵያ ዳግም ጨለማ ላይ መጣ መሆኑን ተገንዝቦ አስተውሎ አይቶ ማለፉን ሳስብ ወላጅም ሆነ ዘመድ ቤተሰቡ በሙሉ ሊጽናኑ ይገባል ብዬ ነው የምመክረው። አመሰግናለሁ። አቶ ጋሻው አቶ ተገኝ መላኩን ተካን በሕይወት ዘመናቸው ውስጥ ውስጦ ካሳደሩት መልካም ትዝታ ሄ ልዩ ትውስታ ነው የላይ ቅርስ ነው ብሎ የሚሉት ለማህበረሰቡ ውስ ና ለቤተሰባቸው በዚህ አጋጣሚ ለማጽኛዊነት የሚሉት ቃል ምን ይሆናል? አቶ ተገኝ በማንኛውም ሰው ጋራ የሚያደርገው መቀራረብ በጣም

አቶ ነቢዩ፣ የቀብር ስነ ስርዓቱ የትና እንዴት ነው የሚካሄደው? በጣም አመሰግናለሁ። ትሉ ሰዓት ነው ያስታወቀኝ። እንግዲህ ቀብሩ የሚፈጸመው ቅዳሜ ነው፣ ቅዳሜ ነው። ያ ማለት ቅዳሜ ነገ ማርች አስራ አራት ማርች አስራ አራት ነገ ነው የሚፈጸመው። በቅድሚያ መድኃኔዓለም ቤተክርስቲያን ጸሎተ ፍትሐት ይካሄዳል። ዛ በመቀጠል ወደ ዊረቢ በሚገኘው ሲሚትሪ ሮድ ነው የሚባለው ቦታው። ሲሚትሪ ሮድ ዊረቢ ካሉ በጂፒኤስ ማግኘት ይቻላል። ወደ ሰላሳ አርባ ደቂቃ የሚወስድ መንገድ ነው እና ወደ ሶስት ሰዓት አካባቢ ነው ቀብሩ የሚፈጸመው። ጸሎተ ፍታቱ በመድኃኔዓለም በስንት ሰዓት ነው የሚካሄደው? እዛ ተገኝተው ለመሰናበት የሚፈልጉ ወገኖች ካሉ በአስራ ሁለት ሰዓት ከአርባ አምስት አስከሬኑ ቤተክርስቲያን ይገባል። ከዛን ጊዜ ጀምሮ ለአንድ አርባ ደቂቃ የጸሎት ተፍታትና ታሪኩ ይነገራል። ስንበቱን እዚያ ነው የሚካሄደው። ከዚያ ቀጥሎ ብዙ ወደ መካነ መቃብሩ ይኬዳል። ከሶስት ሰዓት በኋላ ከቀብሩ ስነስርዓት በኋላ እንደገና ኦርቶዶክስ መድኃኔዓለም ቤተክርስቲያን በመሄድ ጸበል ጸዲቅ ይደረጋል። አቶ ጋሻው አንለይ፣ አቶ ነቢዩ መላኮ የአቶ ተገኝ ተካን ህልፈተ ህይወት ስንብት አስመልክቶ ስለሳቸው ህይወት መልካም ትውስታዎችን ስለዘከራችሁ እናመሰግናለን። ቅርብ ወዳጃችሁን ስላጣችሁም ለናንተም መጽናናትን እንደዚሁም ለቤተሰቡም ሆነ በመላው አውስትራሊያ ለሚኖሩ ኢትዮጵያውያን ወገኖች ሁሉ መጽናናትን እንመኛለን። በዚህ አጋጣሚ ቤትን ይህንን ያዘመጅ ፕሮግራም በማዘጋጀቱም ከልባ አመሰግናለሁ።